Of America, <laughs> the yeah the America Dooms Radio Taviano. With this, I hope this will be the last meeting here. ይህ በአዲስ አበባ የምናደርገው የመጨረሻ ስብሰባ እንደሚሆን ተስፋ አደርጋለሁ፣ ምክንያቱም ከአሁን በኋላ የሰላም ስምምነቱን ወደ ደቡብ ሱዳን እየወሰድን ነው። በጁባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግ ምቹ ሁኔታ ተፈጥሯል ካሉበት ዘገባ የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ኤችአይቪ ኤድስ በእጅጉ ተስፋፍቶባት በቆየችው ደቡብ አፍሪቃ በህመሙ ሳቢያ ለሞት የሚዳረጉ ሰዎች ጉዳይ አሁንም ብዙም አይነገርም ሲል አንድ ዘገባ ተቸ። በዚህም ላይ ዝርዝር ይዘናል። ከምሽቱ ዋና ዋና ዜና መካከል ባለፈው ቅዳሜ ግብፅ ውስጥ የተከሰከሰው የሩሲያ አውሮፕላን በእኔ ምክንያት የወደቀ ነው ይላል አሸባሪው አይሲስ ዓለም አቀፍ የፍልስተኞች ድርጅት ውስብስብ ለሆነው የሜዲትራኒያን አቋራጭ ስደተኞች ችግር መፍትሄ ይሆናል ሲል ባለፈው ዓመት ሐምሌ ያቀረበውን እቅድ አሻሽሏል የሚሉ ይገኙባቸዋል። የዕለቱ መደበኛ ቅንብሮቻችን ሐኪሙን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ላይ ትኩረት ካደረጉ ቅንብሮች ጋር በሁለተኛው አጋማሽ ጠብቋችኋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ጥቅምት 23 2008 ዓ ም ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና አዲሱ አበበ ከፕሮግራም አቀናባሪው ንጉሱ ታምሬ ከስርጭት መሀንዲሱ ጋር አብረን እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። የሩሲያውን አውሮፕላን የጣልኩት እኔ ነኝ በማለት እስላማዊ መንግስት ነኝ ባዩ ነው ጠኛ ቡድን የሰጠውን ቃል ፕሮፓጋንዳ ነው በማለት የግብፁ መሪ አብዱልፋታህ ኤልሲሲ ዛሬ ማክሰኞ አስተባበሉ። ፕሬዚዳንቱ ለቢቢሲ በሰጡት ቃል በአይሲስ ምክንያት ነው አውሮፕላኑ የወደቀው የሚለው ፕሮፓጋንዳ የግብፅን መልካም ገጽታና የተረጋጋ ሰላም ማጥለሚያና ማደፍረሻ አንዱ አካል ነው ብለው መኖኝ ሳይናይ ውስጥ የደረሰው አደጋ በግብፅ ሙሉ ቁጥጥር ስር ነው ሲሉም አስገንዝበዋል። ይህ በእንዲህ እንዳለ ግብፅ ውስጥ የሚገኙ አጣሪዎች ቅዳሜ ዕለታ የተከሰከሰውን የሩሲያ ሜትሮጀት ኤ321 ስብርባሪ እየመረመሩ ናቸው። የሩሲያ ቤተሰቦችም የ140 ሰዎችን አስክሬን ማግኘታቸው ታውቋል። የዚሁ የሩሲያ አውሮፕላን ሰለባ ቤተሰቦች የሟቾችን አስክሬን ለይተው እየተረከቡ ሀዘናቸውም እየገለጡ ናቸው። አሶሽትድ ፕሬስ እንደዘገበው የመጀመሪያዎቹ አስር አስክሬን ማንነት ተለይቶ ታውቋል። አንድ የሩሲያ የአስቸኳይ ጊዜ ሁኔታዎች ሚኒስቴር ቃል አቀባይ ለአሶሽትድ ፕሬስ እንዳስረዱት በአጠቃላይ የ140 ሰዎች አስክሬንና ከአንድ መቶ የሚበልጡ ልዩ ልዩ የሰውነት ክፍሎች ትናንት ሰኞና ዛሬ ማክሰኞ በአንድነት ሆነው በሁለት የመንግስት አውሮፕላኖች ወደ ሴንት ፒተርስበርግ ተጓጉዘዋል። 224 ሰዎችን የጫነው አውሮፕላን ባለፈው ቅዳሜ ከግብጿ ሻርም ኤልሼቅ በተነሳ በሀያ ደቂቃ ውስጥ ተሰባብሮ ሲወድቅ መንገደኞቹ በሙሉ መሞታቸው ታውቋል። ከእነዚህ መካከል ሰባቱ የአውሮፕላኑ ሰራተኞች ሲሆኑ ሦስት የዩክራይን ዜጎችም ነበሩበት። ዓለም አቀፉ የፍልሰትና ከፍልሰት ተመላሾች ጉዳይ ድርጅት አይኦኤም ውስብስብ ለሆነው ሜዲትራኒያን አቋራጭ ስደተኞች ችግር መፍትሄ ይሆናል ሲል ባለፈው ዓመት ሐምሌ ወር ያቀረበውን እቅድ አሻሽሏል። አዲሱ እቅድ ተከታታይ ጣልቃ ገብነትን ተግባራዊ ማድረግን ጨምሮ እስከ መጪው የአውሮፓውያኑ ዓመት 2016 መጨረሻ የሚቆይ ምርሃ ግብርም ዘርግቷል። ኪም ልዊስ አጠር ያለ ዘገባ አቀናብራለች። ሰለሞን ክፍሌ ያቀርበዋል የአዲሱ እቅድ ሰነድ የተባበረ ምላሽ ላለው ለዚህ የፍልሰተኞች መብትና ግዴታ አራት ትልሞችን ዘርዝሯል። በመላው አውሮፓ ከሳሐራ በታች ባሉ ከፊል የአፍሪካ በመካከለኛው ምስራቅና በሰሜን አፍሪካ ያሉ ሀገሮች መውሰድ አለባቸው ያላቸውን አስፈላጊ እርምጃዎችም አካቷል። ሊዮናርድ ዶይል የአይኦኤም ማለት የዓለም አቀፉ ፍልሰተኞች ድርጅት ቃል አቀባይ ናቸው። የእቅዱን አብይ ዓላማና ሀገራቱ መተግበር ያስፈልጋቸዋል ያላቸውን አብራርተዋል። ወደ አውሮፓ በሚያደርጉት እጅግ አደገኛ ጉዞ ወቅት እንዴት በተሻለ መንገድ መርዳት እንችላለን የሚለው ጥያቄ ዋነኛው ነው። ከሁሉ አስቀድሞ የፍልሰተኞቹን ሕይወት ማትረፍ አንደኛው የእርዳታው አካል ነው። መብቶቻቸውን ማክበርና ከደረሱም በኋላ የዕለት ተዕለት አስፈላጊ ፍላጎቶቻቸውን ማሟላት ይሆናል። የአይኦኤሙ ቃል አቀባይ አክለውም ቅድሚያ ተግባራት ሊሆኑ ይገባሉ ያሏቸውን አሳስበዋል። ም አንድ በቅድሚያ ማድረግ ያለብን ነገር ካለ ሕይወት አድን እርዳታ ማቅረብ ነው። በተለይ ለአደጋ በተጋለጡበት ሁኔታ ማድረግ የሚጠበቅብን ይኸው ነው። ከዚያ ከሥቃያቸው የሚገላገሉበትን እርዳታ መስጠትና ሰብአዊ መብቶቻቸው እንዲከበሩ ማድረግ፣ ከሕገ ወጥ አስተላላፊዎችና ሌሎች ሊያደርሱባቸው ከሚችሉ አደጋዎች መከላከል አንዳንዶቹ ናቸው። አዲሱ የዓለም አቀፉ የፍልሰተኞች ድርጅት የተግባር ዕቅድ የመንግሥታቱ ትብብር ወሳኝነት ላይ ያሰምርበታል። ከፍልሰተኞች ዜና ሳንወጣ የአውሮፓ ህብረት የድንበር መቆጣጠሪያ መስሪያ ቤት የመጀመሪያውን የፍልሰተኞች መመዝገቢያ ማዕከል ደሴቶች ላይ መክፈቱ ተገለጠ። በዚህ በሌስቦን ደሴት በዚህ ዓመት ከ300 ሺህ በላይ ፍልሰተኞች ናቸው ግሪክ ደሴት መግባታቸው የተመዘገበው። ብዙዎቹ የገቡት ባለፉት ስድስት ሳምንታት ሲሆን በዚህም የደሴቲቱን ሕዝብ ቁጥር በሶስት እጥፍ ከፍ አድርጎታል። ከቱርክ ወደ ግሪክ የሚፈልሱ ስደተኞች ብዛት ከዚህ ቀደም ከሊቢያ በሜዲትሬኒያን በኩል ወደ ኢጣሊያ የሚገቡትን መብለጡም ታውቋል። አይኦኤም ማለት ዓለም አቀፉ የፍልሰተኞች ድርጅት እንደሚለው ከቱርክ ወደ ግሪክ የሚሻገሩ ባለፉት አራት ቀናት ቁጥራቸው ቀንሶ ታይቷል። የዚህ ምክንያት ደግሞ የሚያልፉበት ውሃ ንጽህናው የተበላሸ በመሆኑ ነው። በዚህ ላይ የማሪታይም ሰራተኞች የስራ ማቆም አድማ በማድረጋቸው ሁኔታው ቁጥጥሩን የበለጠ ዝግ ያደርገዋል ተብሏል። በአይኦኤም ግምት መሰረት ባሳለፍ ነው እንደ አውሮፓ አቆጣጠር ኦክቶበር ወይም ጥቅምት ወር ባህር ተሻጋሪ ፍልሰተኞች ቁጥር ሁለት መቶ ሺህ ደርሷል። ይህም ለአመቱ ከፍተኛ ቁጥር መሆኑ ነው። በአሟቾች በኩልም በየጠረፉ የባህር በሮች አያሌ ቁጥር ያላቸው ፍልሰተኞች መሞታቸው ታውቋል። ሞት ለአሜሪካ የሚለው መፈክር የአሜሪካን ሕዝብ የሚመለከት ሳይሆን በአሜሪካ ፖሊሲዎች ላይ እየተነጣጠረ ነው ሲሉ ከፍተኛው የኢራኑ ሃይማኖታዊ መሪ በኦፊሴላዊው ድረገጻቸው ላይ ገለጡ። አያቶላ አሊ ሀምኒ ይህን የገለጡት ቴህራን የሚገኘው ዩናይት ስቴትስ ኤምባሲ ከዚህ ቀደም የተወሰደበትን ሰላሳ ስድስተኛ አመት አደጋ የታሰበበት በዓል ለኢራን ተማሪዎች ባደረጉት ንግግር ላይ ነው። ያኔ አማጽያን ተማሪዎች ኤምባሲውን ጥሰው በመግባት 52 አሜሪካውያንን ለ444 ቀናት አግተው ማቆየታቸው አይዘነጋም። ከዚያ ጊዜ አንስቶም ሁለቱ አገሮች ዲፕሎማሲያዊ ግንኙነት ኖሯቸው አያውቅም። ይሁንና የወቅቱ ፕሬዚዳንት ሀሰን ሮሃኒ የኒውክሊየር ስምምነቱን ጨምሮ አያሌ ግንኙነቶችን ማድረጋቸው ይታወቃል። በእንግሊዙ ምክር ቤት ውስጥ የሚገኝ አንድ ኮሚቴ ሶሪያ ውስጥ የአየር ጥቃት መቀጠሉን በመቃወም ባወጣው መግለጫ የአየር ጥቃቱ ከመቀጠሉ አስቀድሞ ጠቅላይ ሚኒስትር ዴቪድ ካሜሮን መንግስታቸው የአየር ጥቃቱ በሚያስከትላቸው ሕጋዊ፣ ፖለቲካዊና ወታደራዊ አደጋዎች ዙሪያ ለተነሱ ጥያቄዎች መልስ መስጠት ይኖርበታል ሲል ጠይቋል። ኢራቅ ውስጥ በሚገኘው እስላማዊ መንግስት ነኝ ባይ ነውጠኛ ቡድን ላይ በሚካሄደው ዩናይትድ ስቴትስ መራሹ የአየር ጥቃት ብሪታንያ አንዷ ሸሪክ አገር መሆኗ ይታወቃል። ሆኖም ጠቅላይ ሚኒስትሩ ዴቪድ ካሜሩን ለዚህ ተልእኮ ወታደሮችን ለመስደድ በቂ ድጋፍ አላገኙም። በምክር ቤቱ የውጭ ግንኙነቶች ኮሚቴ ጉዳዩን ሲያስረዳ ለሶሪያው ቀውስ ፖለቲካዊ መፍትሄ መሻት እንጂ ብሪታንያ በአየር ጥቃቱ መካፈሏ በመፍትሄ ፍለጋው ድርድር ወቅት ቦታ ያሳጣታል ብሏል። ሞስኮ የሶሪያው ፕሬዝዳንት ባሽር አልአሳድ ዋነኛ ደጋፊ ብትሆንም ፕሬዝዳንት አሳድ ስልጣን ላይ እንዲቆዩ ግን ፖሊሲው አይደግፍም ሲሉ አንድ የክሬምሊን ቤተ መንግስት ቃል አቀባይ አስታወቁ። የአሳድ ስልጣን ላይ መቆየት ከሩሲያ የውጭ ፖሊሲ ዓላማ ጋር የተያዘ እንዳልሆነ ቀደም ሲል አመልክተናል ያሉት ቃል አቀባዩ የፈላጭ ቆራጭነት ፖሊሲንም እንቃወማለን ያሉት የመን ውስጥ ኃይለኛ ነፋስና ጎርፍ የቀላቀለ ያልተለመደ አውሎ ነፋስ ከባድ ውድመት ማድረሱ ተገለጠ። በየመኗ አምስተኛ ትልቋ ከተማ ሙክላላ ውስጥ የደረሰው ይህ ከባድ አውሎ ነፋስ በሰዓት የ130 ኪሎ ሜትር ፍጥነት ነበረው። ሙክላላ ከተማ ነውጠኛው የአልቃይዳ የሚቆጣጠራት ከተማ ስትሆን፣ አውሎ ነፋሱ ውድመቱን ያደረሰው በዛሬው ዕለት እንደሆነም ታውቋል። በሰው ሕይወት ላይ የደረሰ ጉዳት ስለመኖሩ እስካሁን የተገለጠ ነገር የለም። የቱርክ ባለሥልጣናት ፕሬዝዳንቱን ሬሴፕ ታይብ ኤርዶጋንን ከሥልጣን ለመገልበጥ ያሴራሉ ከተባሉ አመፀኞች ጋር የተባበሩ ናቸው ያሏቸውን 35 ሰዎች ዛሬ በቁጥጥር ሥር ዋሉ። እስሩ የተካሄደው ኢዝሚር በተባለች የወደብ ከተማ ሲሆን ድምፅ ሰጪዎች ለፕሬዝዳንት ኤርዶጋን ኤኬፒ ፓርቲ የብዙሃን ድጋፍ በሰጡ በሁለተኛው ቀን መሆኑ ነው የዶጋን ዜና አውታር እንደዘገበው። ፖሊሶች በተለያዩ ኢዝሚር ከተሞች የሚገኙና ማዕከሉን ዩናይትድ ስቴትስ ውስጥ ያደረገውን ሙስሊም የሃይማኖት መሪ ፉቱላህ ጉለን የሚደግፉትን የቢሮ ከበርቴዎች በቁጥጥር ስር አውሏል። ባለፉ ሳምንት የቱርክ ባለሥልጣናት ከጉሌን ጋር ተባባሪ ነው የተባለ አንድ ታዋቂ የቱርክ የሚዲያ አውታር በቁጥጥር ስር መዋላቸው ተገልጧል። ዜናው አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲስ አበባ ነን። የሰአቱ የዓለም ዜና ነበር። ይቅርታ ይቅርታ፣ የሰአቱን የዓለም ዜና ነው የሰማችሁት። ለዘገባ ከሚቀጥለው ዘገባ ግን ለቅምሻ እችን በሁለት እጅ ነው መስራት አለብን። አንዱ ምርታማነት ማሳደግ፣ ሁለተኛ ደግሞ ከገበያ ጋር በደንብ ማሳሰርና ገበሬው ጥሩ ዋጋ እንዲያገኝ ነው። ሀሊድ ቦምባ የኢትዮጵያ ግብርና ትራንስፎርሜሽን ወይም የለውጥ ተሀድሶ ድርጅት መሪ የሰጡት አስተያየት ነው። አንድ አገር መዋቅራዊ የሆነ ለውጥ ይታይበታል በሚባልበት ጊዜ ያን ኋላ ቀር የሆነው ወይም ደግሞ ብዙ ምርት የማያመርተው የኢኮኖሚ ክፍል ዘመናዊ የሆነ ሂዷል ማለት ነው። እኚህኛው ደግሞ የመጣኔ ሀብት ባለሙያው ዶክተር አግሎግ ቢራራ ናቸው። የምሽቱ ንግድና መጣኔ ሀብት ዝግጅት በኢትዮጵያ ግብርና ዘርፍ ልማት ያተኩራል። አሁን በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የምሽቱ አብይ ርዕስ ነው። ቀደም ብለን በመግቢያው እንደጠቆሙ ነው፣ በጁባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግም ምቹ ሁኔታ ተፈጥሯል ይላሉ። የተቃዋሚዎቹ መሪዎች ግጭቱ ከተቀሰቀሰ ከሁለት ዓመት በኋላ ለመጀመሪያ ጊዜ ወደ ጁባ ሊጓዙ መስማማታቸው ተመልክቷል። እስክንድር ፍሬው ዝርዝሩን ይዟል። እስካሁን ከነበሩት የደቡብ ሱዳን የሰላም ሂደት የስምምነት ስነ ስርዓቶች የአሁኑን ያክል ወደ ትግበራ የቀረበ ያለ አይመስልም። በአዲስ አበባው ሸራተን ሆቴል በተካሄደው የፊርማ ስነ ስርዓት ላይ የተገኙት ሁሉ ይህንን ያንጸባረቁት። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ስምምነቱን ለመተግበር ወደፊት ልንጓዝ ዝግጁ ነን ብለዋል። ማርክ ኤ ሂስቶሪካል ዴይ ይህ ለፈረምነው የሰላም ስምምነት ሙሉ በሙሉ መተግበር አንድ ጠቃሚ እርምጃ ነው። ከሁለት ቀናት በፊት ከዚህ በኋላ የሚያከናውናቸው ተግባራት የጊዜ ሰሌዳ ተያይዞ ሰነድ መፈረማችንን ታስታውሳላችሁ። በዚህ ወር አጋማሽ የኤስፒኤልኤም ኤስፒኤልኤ የልዑካን ቡድን ወደ ጁባ እንደሚጓዝ ይፋ ማድረግ እፈልጋለሁ። ጓድ ማይክል የማስታወቂያ ሚኒስትሩን ማለታችን ነው። ለአቀባበሉ ይዘጋጁ። በዚያ ለሚኖረን ቆይታ ለሚያስፈልጉን አገልግሎቶችም እንዲሁ የደቡብ ሱዳን የማስታወቂያ ሚኒስትር እና የመንግስት ተጠባባቂ ዋነኛ ተደራዳሪ ማይክል ማኩልዌዝ ሂደቱ በጁባ እንደሚቀጥል ተስፋቸውን አንጸባርቀዋል። ይህ በአዲስ አበባ የምናደርገው የመጨረሻ ስብሰባ እንደሚሆን ተስፋ አደርጋለሁ። ምክንያቱም ከአሁን በኋላ የሰላም ስምምነቱን ወደ ደቡብ ሱዳን እየወሰድን ነው። ወደ ደቡብ ሱዳን እየወሰድን ባለበት በዚህ ሰዓትም የጋድ ላከናወነው መልካም ሥራ ምስጋና እናቀርባለን። ዛሬ በተፈረመው ስምምነት መሰረት የፕሬዝዳንቱንና የተቀዳሚ ምክትል ፕሬዝዳንቱን ጠባቂዎች የጋራ የጦር ኃይል እዝን ብሔራዊ የደህንነት አገልግሎቱን ጨምሮ ወደ አምስት ሺህ ወታደሮች በጁባ ይሰፍራሉ። ከመንግስትና ከተቃዋሚዎች በእኩል የተውጣጣ ሶስት ሺህ የተቀናጀ የፖሊስ ኃይልም ይኖራል። በስምምነቱ መሰረት የቅድመ የሽግግር መንግስት ጊዜ የሚባለው ወቅት እንደ አውሮፓውያን አቆጣጠር በመጪው ታህሳስ 28 ይጠናቀቃል። በታህሳስ 15 እና በጥር 15 መካከል ደግሞ ብሔራዊ አንድነት የሽግግር መንግስት ይቋቋማል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጽሔቱ የትንታኔ ርዕሶች እንሻገራለን። የአካባቢ ደህንነት ማዕከል፣ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እና በናይጄሪያ የሚገኙ የሰብአዊ መብትና የልማት ድርጅቶች በአንድነት ሆነው ሼል የነዳጅ ኩባንያ በኒጀር ዴልታ በአራት አካባቢዎች የፈሰሰውን ነዳጅ አጽድቻለሁ ማለቱ ሀሰት ነው ሲሉ ከሰሱ። የአሜሪካ ድምፁ ክሪስቲን ከአክራ ዘገባ ልኳል። ትዝታ በላቸው ታቀርበዋለች። በናይጄሪያ ኒጀር ዴልታ ኦጎኒላንድ አካባቢ የነበረው በነዳጅ የአካባቢ ብክለት እጅግ ከፍተኛ ስለነበረ የተባበሩት መንግስታት ድርጅት የከባቢ ደህንነት ፕሮግራም እንደ አውሮፓ አቆጣጠር በ2011 ዓ.ም ባወጣው ጥናት ለማጽዳት ብዙ አስርተ ዓመታትን ይወስዳል ብሎ ነበር። የሰብአዊ መብት ተንከባካቢው ድርጅት አምነስቲ ኢንተርናሽናል በበኩሉ የሼል ኩባንያ ከአመታት በፊት አጸዳኋቸው ባላቸው ነዳጅ በፈሰሰባቸው አካባቢዎች በአይን የሚታይ ያለው የአካባቢ ብክለት መኖሩን ይናገራል። ማርክ ዲሙት የአምነስቲ ኢንተርናሽናል የንግድና የሰብአዊ መብት ጉዳዮች አጥኚ ናቸው። በአንዱ ቦታ በተለይ እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓመተ ምህረት ጀምሮ የነበረ የነዳጅ መንጠባጠብ እንዲሁም ፍሳሽ ሳይጠረግ እንዳለ ተቀምጧል። የኦጎኒላንድ ማህበረሰቦች የነዳጅ ማውጣቱ ሂደት የአካባቢ ብክለትን እንደፈጠረባቸው በመናገር ተቃውሞ በማሰማታቸው ሼል እንደ አውሮፓ አቆጣጠር ከ1993 ዓመተ ምህረት ጀምሮ ከዚያ ነዳጅ ማውጣቱን አቁሟል። የሆነ ሆኖ የነዳጅ ቱቦዎቹ አሁንም በአካባቢው ተዘርግተዋል። አምነስቲ ኢንተርናሽናል ከመረመራቸው አራት አካባቢዎች ሁለቱ በ2008 እና በ2009 እንደ አውሮፓ አቆጣጠር በኦጎኒላንድ የፈሰሱ ናቸው። የሼል ኩባንያ ዛሬ ባወጣው የጽሑፍ መግለጫ ሕገወጥ የነዳጅ ማጣራት ስራና በስፋት የሚካሄደው የነዳጅ ስርቆት በቀጣይነት ለነዳጅ መፍሰስ ምክንያት ሆነዋል ብሏል። ሆኖም ምክንያቱ ምንም ይሁን ምን በራሱ የነዳጅ ተክልና በሌሎችም ያለውን የነዳጅ ፍሰት እጠርጋለሁ ብሏል። ሼል የአምነስቲ ኢንተርናሽናል አጥኚ ማርክ ዲሞት በኦጎኒላንድ የነዳጅ ፍሳሽ የእርሻ ማሳዎችን፣ የአሳ ማጥመጃ ወንዞችን ስለበከለ ማኅበረሰቡ ሰርቶ የሚበላው ጠፍቶታል። ኃላፊነቱ ግን የሼል ብቻ ሳይሆን የናይጄሪያ ሕግ አስከባሪዎችም ጥፋት ነው ብለዋል። ምርመራ ካካሄድንባቸው አራት አካባቢዎች በሶስቱ ያገኘ ነው እውነታ የናይጄሪያ መንግሥት ሕግ አስከባሪዎች ሼል ፍሳሹን አጽድቶታል ብለው የማረጋገጫ ሰነድ ለኩባንያው ሰጥተውታል። የሰጧቸው ማስረጃ ደረጃውን የጠበቀ ጽዳት እንደ ተካሄደ ነው የሚናገረው። ነገር ግን በምድር ላይ ያለው እውነታ ይህንን አያረጋግጥም። ፍሳሹ አሁንም እንዳለ ነው። ከናይጄሪያ የነዳጅ ፍሳሽ ተቆጣጣሪና ሕግ አስከባሪ ኤጀንሲ ተወካይ መልስ ለማግኘት የተደረገው ሙከራ አልተሳካም። ወደ ቀጣዩ የመጽሔት ትንታኔ ርዕስ እናልፋለን። ወደ ደቡብ አፍሪካ ይወስደናል። ለዓመታት የኤች አይ ቪ ኤድስ ተስፋፍቶባት የቆየች አገር ብትሆንም ደቡብ አፍሪካ አሁንም ቢሆን ግን ለሞት የሚደረጉ ሰዎች ጉዳይ ብዙም አይነገርም ይላል። በመሰረቱ በኤች አይ ቪ ኤድስ ከሚሞቱ ሰዎች 93 ከመቶ የሚሆኑት በስህተት በሌላ በሽታ እንደሞቱ ተደርጎ እንደሚዘገብም የእንግሊዝኛ ክፍል ባልደረባችን ጆዲ ካፖ ያጠናቀረው ዘገባ ይጠቁማል። አዳነች ፍሰየት አቀርበዋለች። ዓለም አቀፍ የኤድስ መከላከል ማህበር እንደሚለው አንታይ ሪትሮቫይራል የተባለው መድኃኒት ከመጣ ወዲህ ደቡብ አፍሪካ ውስጥ በኤድስ ምክንያት የሚሞቱ ሰዎች ቁጥር ቀንሷል። ይህ መልካም ወሬ ሲሆን፣ መጥፎ ወሬ አሁንም ኤድስ ለሰዎች ሞት ዋናው ምክንያት ሆኖ መቀጠሉ ነው። በርደን ያለው የበሽታ ማዕከል ክፍል ስራ አስኪያጅ ዶክተር ደቢ ብራድሾው ከስራ ባልደረቦቻቸው ጋር ሆነው እንደ አውሮፓ አቆጣጠር ከ1997 ዘጠና ሰባት እስከ 2010 ዓ ም በነበረው ጊዜ ውስጥ በኦፊሴል ሲነገር የቆየውን የሙታ የሙታ ነሀዝ ተመልክተዋል። ቡድኔ የኤድስ ወረርሽኝ ከገባበት ጊዜ አንስቶ ላለፉት 15 ዓመታት ገደማ ሲሰራበት ቆይቷል። በ2000 ዓ ም ገደማ ከ15 ዓመታት በፊት ማለት ነው፣ የኤች አይቪ መዛመት እየጨመረ መሄዱን ተገነዘብን። በሀገሪቱ ስለሚሞቱት ሰዎች የሚቀርበው አሀዝ ታዲያ በኤድስ ምክንያት የሚሞቱትን አያሳይም ነበር። ለዚህ ምክንያት የሆነው በኤድስ ስለሞቱት ሰዎች ስለማይነገር ነው። ደቡብ አፍሪቃ ከ15 ዓመታት በፊት ትልቁን የዓለም የኤድስ ጉባኤን ባስተናገደችበት ወቅት፣ ያኔ የሀገሪቱ ፕሬዚደንት የነበሩት ታቦ ኢምቤኪ ኤች አይቪ ኤድስን እንደሚያስከትል አይቀበሉም ነበር። በብዙ መቶዎች የሚቆጠሩ የሳይንስ ጠበብት የታቦ ኢምቤኪን አቋም ነቅፈው ነበር የኤድስ ተቃዋሚዎች ውዥንብር ይነዙ ስለነበርም ፖለቲካዊ ተግዳሮት መሆኑ አልቀረም ስለሆነም ኤች አይቪ ለሞት ምክንያት መሆኑን ለመገንዘብ ቆርጠን ተነስተን ነበር ይህን መሰረት በማድረግ ነበር ስለሚሞቱ ሰዎች ጉዳይ የሚከታተል አሰራር ያቋቋም ነው ብራድሾውና ቡድናቸው ብዙውን ጊዜ ኤድስ ሊይዛቸው የሚችል የዕድሜ ክልል ውስጥ ያሉ ሰዎች የሞቱበትን ምክንያት መከታተል ጀመሩ። ብዙዎቹ በዛ ዕድሜ ክልል ውስጥ ያሉ ሰዎች ሳምባ በሽታን፣ ተቅማጥንና ማጅራት ገትርን በመሳሰሉት በሽታዎች እንደሞቱ ነበር በኦፊሴል የተነገረው። በጥናቱ መሰረት ግን የኤች አይቪ ኤድስ ቅጽል ስሞች ሆነው እንደተገኙ ብራድሾው ገልጸዋል። ብራድሸዋ አያይዘውም በኤች አይ ቪ ኤድስ በሽታ ዙሪያ ያለው የመካድ ሁኔታ እየቀነሰ ቢሆንም ደቡብ አፍሪካ ውስጥ ስለ በሽታው ብዙም ግልጽነት እንደሌለ ጠቁመዋል። ስለ ኤድስ ለማንሳት ያለመፈለጉ ደረጃ ከፍተኛ ነው። ሐኪሞች በሽተኞች የሞትበትን ምክንያት በሚገልጹበት ፎርም ኤች አይ ቪ ኤድስ ብለው ለመጻፍ አይፈልጉም። ስለሆነም ሰዎች ስለ በሽታው ለመናገር አይፈልጉም። እንዲህ አይነቱ ዝንባሌም በሽታውን በመከላከልም ሆነ የታመሙትን ለማከም ለሚደረገው ጥረት እክል እንደሚሆን ብራድሾው ያስገነዝባሉ። የሕክምናው ሁኔታ ውጤት ያስገኝ እንደሆነና በሽታው እየቀነሰ ይሆን አይሁን ለማወቅ ያለመቻል ሁኔታ በሽታውን ለመከላከልም ሆነ ለማከም የሚደረገውን ጥረት ከባድ ስለሚያደርግ ያሳስበናል ብለዋል ብራድሾው። ኤች አይቪ ኤድስ ደቡብ አፍሪካ ውስጥ በከፍተኛ ደረጃ ተስፋፍቶ በነበረበት ወቅት በየቀኑ 700 የሚሆኑ ሰዎች በበሽታ ይሞት ነበር። ከአምስት ዓመታት በፊት በቀን ወደ 560 ወርዶ እንደነበር ከዚያ በኋላ ደግሞ የሞቱ መጠን እየቀነሰ እንደመጣ ብራድሾው ገልጸዋል። ይሁንና የሞቱ አሐዝ ቢቀንስም ብዙ ሰዎች በበሽታው መያዛቸው እንደቀጠለ ጨምረው ገልጸዋል። መጠኑን መለካት ከባድ ቢሆንም በየዓመቱ ቢያንስ ከሀገሪቱ ህዝብ ከአንድ እስከ ሁለት ከመቶ የሚሆኑ ሰዎች በበሽታው ይያዛሉ። ይህ ሁኔታም በሽታውን ለማጥፋት አያግዝም። በአሁኑ ወቅት ከአጠቃላይ የደቡብ አፍሪካ ህዝብ በ12 ከመቶ የሚገመት ኤች አይ ቪ አለባቸው። እስከ 2010 ዓ.ም በነበረው ጊዜ ውስጥ በኤድስ ምክንያት የሞቱት ሰዎች ብዛት ወደ ሶስት ሚሊዮን የሚጠጋ እንደነበር አንታይ ሪትሮቫይራል የተባለው የኤድስ መድኃኒት በጊዜው ደርሶ ቢሆን ኖሮ አንድ ሚሊዮን የሚሆን ህዝብ ህይወት ማትረፍ ይቻል እንደነበር ብራድሸው አስገንዝበዋል። የመጨረሻ የምሽቱ ዘገባ ደግሞ የተባበሩት መንግስታት የስደተኞች መርጃ ድርጅት የዩኤንኤችሲአር እንደሚለው አገር አልባነትን ለማብቃት ከአንድ ዓመት በፊት የተጀመረው የአስር ዓመት ዘመቻ እምብዛም አጥጋቢ ያልሆነ እርምጃ እያሳየ ነው ብሏል። ከመንግስታቱ ድርጅት ማዕከል ጄኔቫ ሊሳሽ ላይን የዘገበችውን ትዝታ በላቸው ታቀርባለች። አንድ አስር ሚሊዮን የሚሆኑ ሰዎች በማንም አገር በዜግነት የማይቆጠሩ አገር አልባ ናቸው። አገር አልባ ስለሆኑም ትውልድን የሚመሰክር የማንነት ማስረጃ ሰነድ ስለሌላቸው በነዚህ አማካይነት የሚገኝ ጥቅማ ጥቅም የላቸውም የተባበሩት መንግስታት ድርጅት እንደሚለው በአሁኑ ጊዜ በየ አስር ደቂቃ አገር አልባ የሆነ ህፃን ይወለዳል የመንግስታቱ የስደተኞች ድርጅት ዩኤንኤችሲአር የስደተኛ መብት ጠባቂ ከፍተኛ ኮሚሽነር ቮልከር ተርክ ለአሜሪካ ድምፅ ራዲዮ ሲናገሩ አገር አልባ ህፃን ህልሙን ማሳካትና መሆን የሚፈልገውን መሆን ሳይችል በቀቢጸ ተስፋ ውስጥ ነው የሚያድገው። አገር አልባነት ከፍተኛ የሥነ ልቦና ቀውስ የሚፈጥርና ልጅ በማንነቱ እንዳይተማመን የሚያደርግ ነው ይላሉ ራሳቸውን ሀገር ካላቸው ጋር ስለሚያወዳድሩ በማይለቅ የማንነት ማጣት አዙሪት ነው የሚያድጉት። በመልክ ልክ እኔን የሚመስል ዜግነት ያለው የትምህርት ዕድል፣ የጤና ጥበቃ አገልግሎት ያለምንም ችግር ይቀርብለታል፣ እኔ ለምን ተነፈገኝ? የኔ ልዩ የሆነው ስለምንድን ነው? የሚሉ ጥያቄዎች ይመላለሱባቸዋል። የተባበሩት መንግስታት የስደተኞች ድርጅት ዩኤን ኤች ሲ አር አገር አልባ ልጆች ተነጥለው በአሉታዊ የመታየት አድሎ፣ ወከባና ብዝበዛ እንደሚደርስባቸውም ይናገራል። አገር አልባነት በሁሉም ክፍለ ዓለም ይገኛል። ሰዎች አገር አልባ የሚሆኑት ለምሳሌ በሶቪየት ኅብረት እንደነበረው አንድ የነበረው አገር ሲከፋፈልና ሲበተን ወይንም እንደ ደቡብ ሱዳን አዲስ አገር ሲፈጠር ነው። የጾታ አድሎም ለአገር አልባነት ያበቃል። ለምን ብዙ ሀገሮች የእናትን ዜግነት ለልጅ ስለማያስተላልፉ፣ አገር አልባነት ሊወገድ ይችላል ይላሉ ኮሚሽነር ቮልከር ተርክ። ለምሳሌ ቀደም ብሎ በኮት ዲቯር የአገር አልባነት ችግር ነበረ። ነገር ግን ሀገሪቱ የብሔራዊ ዜግነት ሕግ ስታወጣ ችግሩ ተፈታ። አንድ ሀገር የፖለቲካ ፈቃደኝነትና እውነተኛ ፍላጎት ካለው በዚያ አገር ለረጅም ጊዜ በአገር አልባነት ለኖሩ ሰዎች ህዝቦች ዜግነትን በመፍቀድ ችግሩን ሊፈታ ይችላል። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር በማንኛውም አገር ልጆች ሲወለዱ እንዲመዘገቡ፣ እናቶች ዜግነታቸውን ለልጆቻቸው እንዲያስተላልፉ፣ በዘር በጎሳና በሃይማኖት ምክንያት ልጆች ዜግነት እንዳይነፈጋቸው የዓለም አገሮችን ይጠይቃል። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን የዛሬ ማክሰኞ ስርጭት ነው። ስርጭቱ እስከ ምሽቱ 4 ሰዓት ይቀጥላል። በነፃው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው የእናንተ አስተያየቶች ለሰዓቱ እነዚህን እናሰማለን። ሀሎ፣ ቮይስ አሜሪካ፣ ሰላም ናችሁ። እንዴት ናችሁ? የዝግጅታችሁ ተከታታይ ነኝ። የምታቀርባቸውን ዝግጅቶች በንቃት ነው የምከታተለው። ፖለቲካዊ እና ሀገራዊ ጉዳዮች ላይ የሚነሱ በሙሉ በጣም ተከታታይ ነኝ። በዛሬው ምሽት ማለትም በቅዳሜ ምሽት ፕሮግራም ትዝታ ከትግራይ ነፃ አውጪ ነኝ ከሚለው በኤርትራ ውስጥ የሚገኘውን ሊቀመንበር መሪ ጋር ያደረገችውን ቃለ መጠይቅ ተከታት እያለው እነዚህ ሰዎች እኔ ሻእቢያ በሕይወት እያለ ስፔሻሊ ኢሳያስ አፈወርቂ በሕይወት እያለ የኢትዮጵያን አንድነት የኢትዮጵያን አንድነትና ዲሞክራሲያዊት ኢትዮጵያ ሰፍና በአይኑ የማየት ለማየት አደለም የመስማት ፍላጎት የሌለውን መሪ ኢትዮጵያን ይደግፋል ብለው ማውራታቸው በጣም ይገርመኛል። ይልቁንስ ሻቢያና ወያኔ የተሰጣቸውን ኢትዮጵያን የማፈራረስ የኢትዮጵያን ሕዝብ እርስ በርሱ በአይነ ቁራኛ እንዲተያይና ሰላም እንዳይኖር የማድረግ ተልካቸውን የተወጡ ያሉ ሰዎች ናቸው። ወያኔና ሻቢያ ተጣልተዋል የሚለው ለእኔ አይዋጥልኝም። ምክንያቱም ሻቢያ ቢጣሉ ኑሮ በባድመ ጉዳይ ላይ በተነሳ ጦርነት አጥቅቶለት የነበረው እዛን ሰዓት ነበረ እና እናንተ እዛው ተቀምጣችሁ ዝም ብላችሁ የሻዕቢያን እና የወያኔ ድም የማራዘም እንጂ የምታመጡት ለውጥ የለም። የቁም እስረኞች ናቸው። ቪኦኤ የአማርኛ ፕሮግራም ዝግጅት ክፍሎችን ስለ ትብብራችሁ እያመሰገንኩ ኢትዮጵያ ጠቅላይ ሚኒስትር በሰጡት ጋዜጣዊ መግለጫ ላይ ቀረበውን አስተያየት ሰምቼ ነው። ለሀያ አምስት አመት እኮ በተስፋ እኖርን ጎበዝ፣ ተስፋ ሀያ አምስት አመት እንዲህ ጉልበት ሰጥቶ የሚያኖረን ከሆነ እውነተኛውንማ ስናገኝ እንዴት እንደምንሆን አላውቅም። እና እንደ ውሸት ቢበቃ ምናል። በተለይ አቶ ታምራ እኔ በጣም የሚገርመኝ ነገር ነው። ጓደኞቼ እውነት ስለጻፉ አልገቡም ይላሉ። እንደገና ደግሞ መሪዎች እውነቱን የሚነግራቸውን አይነኩም ይላሉ። የተምታታ አባባል ነው። እኔ በአቶ ሳምራት አገላለጹት አቶ ሞላን አይነት አቋም ነው የማየው። ይሄ መንግስት እንኳን አዲስ አበባ እየኖሩ ተቃዋሚ ነኝ ለሚሉ ቀርቶ ጫካ ገብተው አስራ አራት አመት ሙሉ ጥርሱን ነክሶ የኢትዮጵያን ሕዝብ ነጻነት ሊያፍኑ የሚፈልጉ መንግስታትን ሊረዱ ቆርጦ የተነሱ ሰዎች እንደሚያሰማራ የታወቀ ነው። እና እኛ ሰልችቶናል ብዬ ነው እኔ የማምነው። ቪኦኤ ያመሰግናለሁ። ተመስገነኝ ከዲሲ። ቻው። ጤና ያስጥልኝ። በዛሬው ዕለት ጠቅላይ ሚኒስተሩ ስለ ሚዲያ ያደረጉትን ገለጻ በማስመልከት የኢትዮ ምህዳር አዘጋጅን ጌታቸው ወርቁን፣ ታምራት ወልደ ጊዮርጊስን እና እስክንድርን አዋይታችሁ ነበር። ታምራት ካለው ላይ አስተያየት ለመስጠት እና አድማጭም ታዝቦ እንዲያልፍ የምፈልገውን አስተያየት ለመስጠት ነው። እሁን ታምራት እንዳለው ኢህአዴግ ትችትን አይፈራም። እንግዲህ ፍርዱን ለአድማጭ ተዋለው። ትችትን የማይፈራ ከሆነም እንግዲህ አድማጭ ነው የሚወስነው። አድማጭና እዛው ኢትዮጵያ የሚኖረው ሕዝብ ነው የሚወስነው። እውነት ግን ኢህአዴግ ትችትን የማይፈራ ነው። አመሰግናለሁ። ቪዮዎች የደወላችሁና አስተያየት የሰጣችሁንን አድማጮች እናመሰግናለን። ፕሮግራማችን እንዲሁ እየተከታተላችሁ አስተያየት መስጠት ችላትበሉ። አሁን ከምሽቱ 3 ሰዓት ከ31 ደቂቃ ነው። አርስ ዜና አሰማለሁ። የሩሲያውን አውሮፕላን የጣልኩትን የኔም በማለት እስላማዊ መንግሥት ነኝ ባዩ ነውጠኛ ቡድን የሰጠውን ቃል ፕሮፓጋንዳ ሲሉ የግብፁ መሪ አብዱላህ ፋታህ አልሲሲ አስተባበሉ። ፕሬዚዳንቱ ለቢቢሲ በሰጡት ቃል በአይሲስ ምክንያት ነው አውሮፕላኑ የወደቀው የሚለው ፕሮፓጋንዳ የግብፅን መልካም ገጽታና የተረጋጋ ሰላም ማጥለሚያ እና ማደፍረሻ አንዱ አካል ነው ብለው፣ እመኑኝ ሳይናይ ውስጥ የደረሰው አደጋ በግብፅ ሙሉ ቁጥጥር ስር ነው ሲሉም አስገንዝበዋል። የዚሁ የሩሲያ አውሮፕላን ሰለባ ቤተሰቦችም የሟቾችን አስከሬን ለይተው እየተረከቡ ሀዘን ላይም እንደሆኑ ተገልጧል። አሶሺየትድ ፕሬስ እንደዘገበው የመጀመሪያዎቹ አስር አስከሬን ማንነት ተለይቶ ታውቋል። አንድ የሩሲያ ባለስልጣን እንዳስረዱት የአንድ መቶ አርባ ሰዎች አስከሬንና ከአንድ መቶ የሚበልጡ ልዩ ልዩ የሰውነት ክፍሎች ትናንትናና ዛሬ ማክሰኞ በአንድነት ሆነው በሁለት የመንግስት አውሮፕላኖች ወደ ሴንት ፒተርስበርግ ተጓጉዘዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለተኛውን የፕሮግራም አጋማሽ ጀምረናል። ሐኪሞን ይጠይቁ፣ ሐኪሞን ይጠይቁ። አሉላ ከበደ ነው አዘጋጁ እንደ መግቢያ በሰጠኝ መሠረት በመጪው ተከታታይ ቅንብሮቹ በልማድ የስኳር በሽታ በመባል በሚታወቀው የህመም አይነት ዙሪያ ለደረሱ በርካታ የአድማጭ ጥያቄዎች ማህበራዊ ማብራሪያዎችን ያቀርባል። ለምሽቱ ታዲያ ኮርኒያ በመባል በሚታወቀው የአይናችን ክፍል ላይ የሚደርስ የህመም ሁኔታዎችን ይመለከታል። ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያ ዶክተር ወርቃየሁ ከበደ ናቸው። አሉላና ዶክተሩ ይቀጥላሉ። ኮርኒያ በመባል የሚታወቀውን የዚህን የአይን ክፍል በአማርኛ በግርድፉ የአይን መስታወት የሚል ተዛማኝ ትርጓሜ ወይም አጠራር መጠቀም ነው የመረጥ ነው። አጠራሩ በትክክል ይገልጸው ከሆነ እርሶ ያረጋግጡልናል። በሁለቱ አድማጮቻችን የተጠየቁትን ጨምሮ የህመሙን ጠባይና ምንነት እንዲሁም ህክምናና እንክብካቤ ወደሚመለከቱ ዝርዝሮች ከመዝለቃችን አስቀድሞ ራሱ ኮርኒያ የተባለውን የዚህን የአይን ክፍል ምንነት በመረዳት ብንጀምር። ኮርኒያ ምንድን ነው? የትኛው የአይን ክፍል ነው? ጥሩ አመሰግናለሁ። እንግዲህ ኮርኒያ እንዳልከው በአማርኛችን የአይን ብረት ብለን የሚጠራበት ሁኔታም አለ። ግን የአይን መስታወት የሚለውን የተሻለ በትክክል የሚወስነው ይመስላል። ኮርኒያ የምንለው ፊት ለፊት አይን ስንመለከት ጠቆር ያለ ቆዳ ያለን ሰው ላይ ጥቁር ሆኖ የሚታየን ክቡ አካል ነው። ይሄ ነጮችም ላይ ስናየው ደግሞ ከበስተጀርባ ሰማያዊ አይነት ከለር ይዛል። እንደ ሰው ዘር አይነት ቀለሙ ይለያያል። ያ ቀለም ግን የኮርኒያው ቀለም አይደለም። ከኮርኒያው ጀርባ ሌላ ወደ አይናችን የሚገባ ብርሃንን መጠን የሚቆጣጠር አይሪስ የምንለዋለ የእሱ ነጸብራቅ ነው። ከኮርኒያው በስተኋላ ያለ ነው። ራቅ ብሎ ከበኋላ ያለ ነው። ኮርኒያው ልክ እንደ መስታወት ብርሃን ማስተላላፊ ስለሆነ የጀርባውን ያለውን ቀለም ስለሚያሳየን እንጂ ኮርኒያ በተፈጥሮው ልክ እንደ መስታወት ንጹሕ የሆነ ብርሃን የሚያሳልፍ አካል ነው እና ይህ አካል እንደው የአይን መስታወት ብንለው ትክክለኛ እንደው ልክ የኮርኒያውን ስራም እንደው ዲስክራይብ የሚያደርገው ነገር ስለሆነ የአይን መስታወት ብንለው ብዙም ከእውነታው የራቀ አይደለም። የኮርኒያ ወይንም የዚህን የአይን ክፍል ስራም ይገልጸዋል ነው የሚሉ አዎ ስራውን የሚገልጻል። ልክ እንደ ሌንስ ነው። በራሱ አይናችን ልክ እንደ ካሜራ አይነት። አሁን የካሜራ ስራው ልክ የአይንን የተፈጥሮ ስራ በመቀዳት በመረዳት የመጣ ነው እና አይናችን ሌንስ ሲስተም አለው። ይሄ የመጀመሪያው ውጭ ያለው መስታወት ሌንስ ሲስተም ነው። ብርሃኑን በአስተላልፎ ውስጥ ወደ ሬትናው እንዲገባ ማድረጊያ ብርሃን ማስተላለፊያ ሌንስ ነው እና በትክክል የአይን ሌንሳችን ስለሆነ ይህ አባባል በትክክል ስራውን በተሻለ ያስቀምጠዋል ብዬ ገምታለሁ። መልካም ዶክተር ወርቃየሁ እንግዲህ የዚህን የአይን ክፍል ምንነት ከተረዳን ጠቅም ነው። የአይን መስታወት መቁሰል በዋናነት መሰረት የሆኑ ወይም በምንጭነት የሚታወቁ ችግሮች አሉ። በምንድን ነው የሚመጣው? ይሄ በምን ሊመጣ ይችላል? አልሰር ስንል ያውቃሉ እንደሚናገር አንድ ውጫዊ የሆነ አካል ሲላጥ እንደማለት ነው። ይህ ነገር ምንድን ነው እንግዲህ ቅድም መጀመሪያ እንዳልኩት የአካሉን ስራውን ምንነቱን ስንረዳ ኮርኒያ አልሰር በችግርነቱ ደግሞ ምን እንደሆነ ለመገንዘብ ይረዳናል። ቅድም እንዳልኩት እንደ መስታወት ብርሃን ማስተላለፍ ያለበት አካል ነው። ስስ ነው ደግሞ እንደሚታየው ፊት ለፊት በቀጥታ ከአካባቢያችን ጋር ግንኙነት ያለው ነው። ከኮርኒያ ፊት ለፊት ያለው የአይናችን ቅድም ብቻ ነው ሌላ ነገር የለውም እና ይሄ ትንሽ ከአካባቢው ሊመጣ ለሚችል ነገር ሁሉ የተጋለጠ አካል ነው። አንድ ነገር ቢወረወር በቀላሉ ሊመታ የሚችል ቦታ ነው። እንዲሁ አይናችን ላይም በተለያየ ምክንያት ኢንፌክሽኖች ሙች ቢመጡ በቀላሉ ሊያጠቃው የሚችልበት ሁኔታ ላይ ነው ያለው እና ኮርኒያል አልሰር ይሄ መጫሩ ወይም መላጡ በምን ይመጣል? ከመጀመሪያ ብለን ብናስብ ያው ቅድም ባልኩት መሰረት ውጭ የተጋለጠ አካል ስለሆነ አንድ ነገር በሮ አይናችንን ሊመታን የአካል ሊላጥ ይችላል። ይህንኑ ተከትሎም አንድ አካል ሲላጥ ወይም ሲል ያው ከአየሩ ጋር አብሮ ኢንፌክሽን ሊመጣ ይችላል። ይህ ኢንፌክሽንም ደግሞ ሲሆን እያባባሰ ሊሄድ ይችላል። ወይም ደግሞ ሌላው ሌላው ምንድን ነው ኮርኒያ አልሰር ከሰውነታችን ከተያዙ ሌሎች በሽታም ጋር ተያይዘው ሊመጣ የሚችልበት ሁኔታ አለ። ይኸው ምንድነው፣ ኮርኒያው ልክ እንደ መስታወት በሚያስተላልፍበት ወቅት ከሌላ የሰውነት አካላችን የሚለይበት ነገር ምንድን ነው እንዲህ ብርሃን እንዲያስገባ ስለሚፈለግ በላዩ ላይ እንደ ሌላ አካላችን ደም ስሮች የሉትም የሚያስፈልጉትን ምግቦች ከሰውነታችን የሚያገኘው በአካባቢው ካሉ የተለያዩ አካላቶች ነው እና ይሄ ወደ ዳር አካባቢ ኮርኒያውን ስናይ ሌሎቹ አካሎቹ በደንብ ደም ስር ያላቸው ከእነዚህም የተነሳ ምግብ የሚያገኝበት ስለሆነ አንዳንዴ በዳር በኩል ያለው ኮርኒያ ደግሞ ከሌሎች አካላችን ውስጥ ካሉ በሽተኞች በሽታዎች ጋር በመያያዝ ሊጠቃ የሚችልበትና አልሰር ሊመጣ የሚችልበት አለ። ይህም አልሰርቲቭ ከራታይተስ የምንላቸው አሉ። ከሲስተሚክ ዲስ ጋር የተያያዙ ከውስጥ ደዌይ ጋር የተያያዘ የሌላ የሰውነት ክፍል መጠቃቱ ጋር የተያያዘ ነው የሚሉን እንደዚህ አይነቶች ኮርኒያል አልሰሮችም አሉ። ለምሳሌ በተለይ ሮማቶይድ ማለት የሚባል በሽታ አለ። የሰውነታቸው መገጣጠሚያ የሚያጠቃም እነዚህ ያላቸው ሰዎችም እንደዚሁ የኮርኒያውን በዳር በኩል ያለውን አካል ሊያጠቃ የሚችልበት ሁኔታ አለ። ሌላ ግሩፕ የሆነ ህመም አለ፣ ኮርኒያ አልሰር ሊያመጣ የሚችል መርጂናል ኮርኒያል አልሰር የምንላቸው አሉ። እነሱም እንደዚሁ በተለያየ ምክንያት ከኮርኒያ ጠበብ ያሉ የአይን አካሎች ጋር በተያያዘ ኮርኒያ ሊጠቃ የሚችልበት ሁኔታ አለ። እነዛም እንዲሁ ከመቆየት የኮርኒያ ሊያመጡ የሚችልበት ሁኔታ አለ። እና በአጠቃላይ ኮርኔል አልሰብስምል እንግዲህ በእነዚህ ማዕከቶች ውስጥ ነው የምናየው። ዶክተር ወርቃየሁ፣ እንግዲህ የህመሞቹ መንስኤ እንዲሁም በተጓዳኝ የሚታዩ የበሽታ አይነቶች ህክምናውንም ሊወስኑ ይችላሉና በይበልጥ የሚከሰቱ ከዚህ የአይን መስታወት መጫር ወይም መላጥ ጋር ተያይዘው የሚታወቁ የበሽታ አይነቶች የሚታከሙበት ሁኔታ ወይም ደግሞ ይህን ለማከም የሚደረገው የህክምና ዘዴ ምን ይመስላል? አድማጮች ለዚህ እና ለቀረው ታዲያ ለሌላ ሳምንት ቀጥሮ ንዝ ነው። ኮርኔያል አልሰር የአይን መስታወት መጫር ወይም መላጥ የሚያስከትላቸውን ችግሮችና የህመሙን ጠባይ ነበር የተመለከት ነው ህክምናው ይመስላል። ከዶክተር ወርቃየው ከበደ ጋር በሚቀጥለው ሳምንት እንመለሳለን። በነገራችን ላይ ያለላ እንደ አቋርጥህና መግቢያው ላይ እንዳነበብነው የስኳር በሽታ በተለምዶ በሚባለው ህመም ላይ የአይን ነገር ይነሳል። እኔም ራሴ ብዙ ጊዜ አሁን ለስኳር አመመኝ ወይም ስኳር ለምርመራ የሚሄዱ ሰዎች ሐኪሙ አይነውን ተመርምረዋል ይላል። ግንኙነት ይኖረው የሆነ በሚቀጥለው ፕሮግራም ታነሳለህ። ዋናውን ጥያቄ ነው አዲሱ ያነሳኸው እንደ ጠቆምከው በመግቢያው ጠቀስ አድርገናል። አሁን በሩ ላይ ነው ያለ ነው ኮርኒያ የሚባለውን የአይናችን የውጭውን ሽፋን በቀጥታ ለአደጋ የሚጋለጠውን በተለያዩ ምክንያቶች በስኳር ብቻ ሳይሆን የሚጋለጥ ስለሆነ ያን የተመለከተን ያነሳ ነው አዲሱ። እንደምታውቀው ተከታታይ ዝግጅቶችን አንድ ዋና ጭብጥ አድማጮች የጠየቁ ጥያቄ እንይዝና በዚያ ዙሪያ ለአድማጮች ሊረዱ ይችላሉ የሚሉ የምንላቸውን በርካታ ጥያቄዎች የምናነሳበት እናደረጋለን። በተከታታይ ነውና ዝግጅቶች የምናደርገው። የስኳር በሽታና የአይን ችግር የሚቀጥሉት ተከታታይ ፕሮግራሞቻችን ትኩረት ስለሆነ ቀጠሮ ቢሰጥበት ለአንተም ጭምር ይገናኛል። በርግ ዳም ነው ስቱዲዮን ባለሆን ቁጭ ብዬ መስማት አለብኝ ከእንግዳ ጋር። አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ተከታዩ ንግድና ምጣኔ ሀብት ነው። ሰላም፣ ጤና ይስጥልን፣ እንደምናመሻችሁ። በምሽቱ የንግድና ምጣኔ ሀብት ዝግጅት የኢትዮጵያን የግብርና ዘርፍ እንመለከታለን። በበርካታ የኢትዮጵያ አካባቢዎች የአፈር አይነቶችን ጥናት፣ የተቀናጁ የግብርና ግብዓት አቅርቦቶችና አሰራሮችን በማስፋፋት የሚሠራው የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ምርትና ምርታማነት እያደገ ነው ይላል። አንድ የልማት ምጣኔ ባለሙያ ደግሞ ዘለቄታ ላለው ለውጥ መሠረታዊ የሆነ መዋቅራዊ ለውጥ ያሻል ይላሉ። የኢትዮጵያ የኢንዱስትሪ ሚኒስትር ዴታ አቶ ታደሰ ኃይሌ በዚህ በአዲሱ ዓመትና አዲስ በቀጠለው የእድገትና ትራንስፎርሜሽን እቅዱ መንግሥት ግብርና መር የሆነ የኢንዱስትሪ እድገት መርሃ ግብር ቀይሷል ይላሉ። ዝርዝሩን ይዘናል። ተጨማሪ የገበያ መረጃዎችንም አካተናል። መልካም ምሽት። የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ሰሞኑን ዳጎስ ያለ ይዘት ያለው ሪፖርት ይፋ ሲያደርግ በሀገሪቱ የግብርና ምርትና ምርታማነትን ለማሳደግ በርካታ ለውጦች ታይተዋል ይላል። ኸሊድ ቦምባ ለበርካታ ዓመታት በዩናይትድ ስቴትስ ውስጥ በቢልና ሜሊንዳ ጌትስ ፋውንዴሽን የሠሩ የልማት ምጣኔ ባለሙያ ናቸው። በአሁኑ ወቅት የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲን ይመራሉ። በኢትዮጵያ መንግስት ስር የሚተዳደረው መስሪያ ቤት ባለፈው አራት ዓመት ባከናወናቸው ተግባራት ውጤቶች መገኘቱን ነው የገለጹት። የግብርና ዘርፍን በሰብሲስተንስ ያለ አነስተኛ ገበሬውን ወደ ኮመርሽላይዜሽን ለማምጣት ነው ያሰቡ። አንዱ ትልቅ ነገር በዛ ምርጥና መርጣማነቱን ማሳደግ ነው። ምርጥና መርጣማነት ካላደገ ወደ ገበያ ማምጣት እስከዚህ ድረስ ትልቅ ለውጥ ያመጣል እና በሁለት እጅ ነው መስራት አለብን። አንዱ መርጣማነት ማሳደግ፣ ሁለተኛ ደግሞ ከገበያ ጋር በደንብ ማሳሰ ሚኒስትርና ገበሬው ጥሩ ዋጋ እንዲያገኝ ነው። በኢትዮጵያ ምጣኔ ሀብት ለውጥ ለማምጣት ለዘመናት የተቀየሱ ስልቶችና የትግበር አቅዶች እንዲሁም ስራዎች ግብርና መር የሆነ የኢንዱስትሪ ልማትን ማቀላጠፍና ልማቱን በጽና መሰረት ላይ ማኖርን ያካትታሉ። ከአጼ ኃይለሥላሴ ዘመነ መንግስት ጀምሮ በደርግም በአሁኑ ማስተዳደር የተያዘው ስልት እንዲሳካ ይላሉ ከ30 ዓመታት በላይ በዓለም ባንክና በሌሎች የልማት ድርጅቶች የሰሩት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ እንዲሳካና ለውጥ ለማምጣት መሰረታዊ የሆነ የመዋቅር ለውጥ ያሻል ይላሉ። አንድ አገር መዋቅራዊ የሆነ ለውጥ ይታይበታል በሚባልበት ጊዜ ያነ ኋላ ቀር የሆነው ወይም ደግሞ ብዙ ምርት የማያመርተው የኢኮኖሚ ክፍል ዘመናዊ እየሆነ ሄዷል ማለት ነው። መዋቅሩ ተለውጧል በሚባልበት ጊዜ ለምሳሌ የእርሻ ምርትን ስንመለከት አማርቲያ ሴን ለምንድን ነው ህንድ እራሷን ችላ ድርቅ በሚከሰትበት ጊዜ ህዝቧን የምትመግበው ብሎ ይጠይቃል። አማርቲያ ይልና አይ ይሄ ስኬታማ ሊሆን የቻለውና ህንድ ድርቅ በሚመጣበት ጊዜ ራሷን ለመቻል የቻለችበት ዋናው ምክንያት አረንጓዴ አብዮት ስለተካሄደ ነው የዝቅተኛ አምራቾች ስለጎለመሱና ባለቤትነትን ስለያዙ ነው ብሎ ይናገራል። ስለዚህ መዋቅራዊ ለውጥ ታይቷል ማለት ነው ህንድ ውስጥ። ሌላው ምሳሌ መዋቅራዊ ለውጥ ቬትናምን እንውሰድ። ቬትናም ቡና የሚባል ነገር አታመርትም ነበር። ህዝቧን ለመመገብ ሩዝ ትሸምት ነበር። በአሁኑ ጊዜ በሩዝ ራሷን ችላ ወደ ውጭ ገበያ ሩዝ ትሸጣለች። ቡና የማታመርት ሀገር አሁን ከዓለም ተወዳዳሪ የሆነ የቡና አምራች ኢኮኖሚ ፈጥራለች። ይሄ መዋቅራዊ ለውጥ ይባላል። የኢትዮጵያ የኢንዱስትሪ ሚኒስትር ዴታ አቶ ታደሰ ኃይሌ ኢህአዴግ አዲስ በመሰረተው መንግስትና አዲስ ባስቀጠለው የእድገትና ትራንስፎርሜሽን እቅድ ግብርናና ኢንዱስትሪው የሚኖራቸውን ተመጋጋቢ ሚና እንዲህ ያስረዳሉ። አሁንም ቢሆን የግብርና ልማት ያው የመሪነት ሚናውን ይይዛል ዞሮ ዞሮ ግን ሄዶ ሄዶ ወደ ኢንዱስትሪ ማዕከል ያደረገ ነው የሚሆነው። ምክንያቱም በሚቀጥለው ሶስተኛ የእድገትና ትራንስፎርሜሽን ኢንዱስትሪ ጎልቶና የመሪነት ሚና ይዞ እንዲጫወት ለማለት ነው። ስለዚህ በማዕከል አሁን ትኩረት የሚኖረው እርግጥ ለግብርና ልማት የራሱን ትኩረት ቢኖረውም ኢንዱስትሪን በደገፈና የኢንዱስትሪ ግብዓትን እስከመረተ እና እስከደገፈ ድረስ ነው። አሁን ደግሞ ጠቃሚ የገበያ መረጃዎችን እናድርሳችሁ። መቼም ጤፍ ንጉሥ እህል ስለሆነ በጤፍ ልጀምር። አንደኛ ማኛ ጤፍ 1600 ብር በኩንታል፣ ነጭ ጤፍ 1500 ብር፣ ሰርገኛ ደግሞ ከ1350 እስከ 1400 ብር በኩንታል ተሽጠዋል። ቀይ ጤፍ ደግሞ 1200 ብር መሳለሚያ ያህል በረንዳ ተሽጧል። በየሰፈሩ ደግሞ ከ100 ብር ጀምሮ እየጨመሩ የችርቻሮ ነጋዴዎች በየህል ቤቱና በየወፍጮ ቤቱ ሸጠዋል። በቆሎ ተፈትጎ የተበጠረው 600 ብር ሲሆን በኩንታል ከ450 ብር ጀምሮም ተሽጧል። ስንዴ ከ900 ብር እስከ 1100 ብር ነው። ገብስ አይነት አለው። ቢራ ለሚወዱ ፈሳሽ ዳቦ ገብስ 800 ብር በኩንታል የለም። ጥርስ የማይዝ ቆሎ ካላችሁ ደግሞ ሰነፍ ገብስ 1100 ብር ገብቷል። ነጭ ገብስ ለበሶና ለገንፎ የሚሆነው 900 ብር። በየቤታችሁ ጠላ ለምትጠምቁ ደግሞ አሻሮ የሚሆነው ጥቁር ገብስ 700 ብር በኩንታል ተሸጠዋል። ከኢትዮጵያ ብሔራዊ ባንክ ባገኘነው የገበያ መረጃ መሠረት አንድ የአሜሪካ ዶላር 20 ብር ከ91 ሳንቲም ተመንዝሯል። ፓውንድ 32 ከ35 ሲሆን ዩሮ ደግሞ 23 ብር ከ05 ሳንቲም ተመንዝሯል። አድማጮች ለምሽቱ ያሰናዳናቸው የንግድና ምጣኔ ሀብት ዝግጅት ዜናዎች እነዚህ ነበሩ። ሳምንት በሌላ ዝግጅት እስከምንገናኝ የምሰናበታችሁ ሄኖክ ሰማግዜር ነኝ። መልካም ምሽት። ሄኖክ፣ እናመሰግናለን። አዲሱ ይህን ነገር ያሰብክ ይመስላል። ምንም አላሰብኩ፣ ብቻ ገብስ ገዛው። ቆይ ገብስ ምናምን ሲል የቆሎ ነገር ተዛለኝና ቆሎ ደግሞ አንተ ከእኛ ቢሮ ከማይወዱ ሰዎች አንዱ ነው። ቆሎ አድናቂ ነኝ። የሚወዱ ሰዎች የማይወደው ቦታ ባልደርስ እንኳን እናንተ ያላችሁን የመሰለ ፍቅር ስለሌለኝ ከእናንተ ጋር ልሰለፍ አልችልም። ግን ደስ የሚለው እኔ ስለመወድ አጠገቤ አንተ ነህ ያለኸው አትሻማኝም። እንደ ልቤ ልንገር ይሁን ዲና። አድማጮች ለሰዎች ቆሎ መስሪያ ቤት በብዛት ይዘው የሚመጡ የሚያከፋፍሉ ቤት ለቆሎ ልምድ ስላላቸው ለሚያውቁ ብቻ ሳይሆን ሌሎች ሰዎች ሁሉ ቆሎ እንዲወዱ ያደረገው ንግድና ምጣኔ ሀብት ሰነፍ ቆኖ የሚል ነገር ስላነሳ በዛ መነሻ ነው። አድማጮች፣ ጊዜ ለመፍጀት አይደለም። የአሜሪካ ድምጽ ራዲዮ ጣቢያ ፕሮግራሙን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ትንሽ ዘና ለማድረግ አንድ ሙዚቃ ብትጋብዘን ቀጥለው እናልፋለን። በሰዓቱ የደረሰ ጥቁር አንበሳ ይላል አብዱኪያር፣ በቅርቡ ያወጣው ሲዲ ነው። እሱን ትንሽ እና ቆይና እንግዲህ መጀመሪያ አንድ የቪኦኤን ርዕሰ አንቀጽ ሙዚቃ እያለ ነው የለም ቀናባሪያችን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዘንድሮ የወጣው ዓለም አቀፍ የሃይማኖት ነጻነት ሪፖርት የእምነት ነጻነትን የሚጥሱ መንግሥታት ብቻ አለመሆናቸውን በግልጽ አሳይቷል። አንዳንዶቹ የከፋ ጥሰቶች የሚፈጸሙት እንዲያውም በጽንፈኛ ቡድኖችና በአሸባሪ ድርጅቶች ነው። አይሲል የተባለው አሸባሪ ቡድን ባለፈው ዓመት ኢራቅ ውስጥ ይዞታውን አስፍቷል። በቁጥጥሩ ስር በሚገኙ ቁጥራቸው አነስተኛ በሆኑ ሕዝቦችና ሌሎች አማኞች ላይ የሚፈጽመውን ሰቅጣጭ ግፍም ቀጥሎበታል። አይሲል በነዚህ ጊዜያት ወቅት ምን ያህል የዚዴዎችን እንደፈጀ ግን ማወቅ አንችልም፣ ምክንያቱም አንዳንድ የጅምላ መቃብሮች አሁንም እየተገኙ በመሆናቸው ነው። በዚህ መልክ የተቀበሩት ብዙዎች ስለሆኑ በግምት መናገር የሚቻለው በሺዎች መሆናቸውን ብቻ ነው። እነዚህ ሰዎች የተገደሉት ደግሞ የያዙትን እምነት ቀይረው እስልምናን አንቀበልም በማለታቸው ብቻ ነው። በርካታ በዚህ ጽንፈኛ እንቅስቃሴው ከአይሲል ጋር ያልተስማሙ የሺህና ሱኒ ክርስቲያኖችና ሌሎችም ተገድለዋል፣ አሊያም ከቤት ንብረታቸው እንዲፈናቀሉ ተደርጓል፣ ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። አይሲል በሁለቱም ማለት በኢራቅና በሶሪያ ድንበር በእርሱ አካባቢ አተረጓጎም ጸረ እስልምና አቋም አላቸው የሚላቸውን ሁሉ ለማጥፋት ወይም በባርነት ለማስተዳደር ይሞክራል። በመቶ ሺዎች የሚቆጠሩ ሰዎችን አፈናቅሏል፣ የጅምላ ግድያ ፈጽሟል፣ ጠለፋ አካሂዷል፣ በባርነት ሸጧል ወይም ይዟል። ብዙ ሺህ ሴቶችና ሕፃናትን ደግሞ በኀይል አስገድዶ ሃይማኖታቸውን አስቀይሯል። በሶሪያ የአልኑስራ ግንባር የተባለው አሸባሪ ቡድን ዳራ ክፍለ አገር ውስጥ ሰባት የድሩዝ ሼሆችንና ሆምስ ውስጥ ደግሞ የፍራንስ ቫንደርሉ ቀሳውስትን ኢላማ አድርጎ ገልሏል። አልኑስራ ግንባር በተጨማሪ ለበርካታ ጊዜ ቀሳውስትና መነኮሳትን ጠልፏል፣ የቦምብና ሌሎች ከሃይማኖት ጋር የተያያዙ ጥቃቶችን ፈጽሟል። በሰሜን ናይጄሪያ የሚኖሩ ሕዝቦች ራቅ ወዳለው የካሜሩን ሰሜናዊ ጫፍ ያሉ ዜጎችና በደቡባዊ የቻድ እና ኒጀር ግዛቶች ያሉ ሰዎች ቦኮ ሐራም ማስፈን በሚፈልገው የፖለቲካና ሃይማኖት እንቅስቃሴ ሳቢያ የሽብርና ውድመት ሰለባዎች ሆነዋል። ይህ ጽንፈኛ ቡድን ሆን ብሎ ኢላማ የሚያደርገው እንቅስቃሴውን የሚቃወሙትን ሁለቱንም ማለትም የክርስትናና እስልምና እምነት ተከታዮች ነው። በፓኪስታን ተመሳሳይ ጽንፈኛና አሸባሪ ቡድኖች የጸሎት ቤቶችን ያጠቃሉ፣ መሪዎቹን ይገድላሉ። በ2014 ዓ ም እንደ አውሮፓውያን ዘመን አቆጣጠር ብቻ ብዙ ሰዎችን ፈጅተዋል። በበርማም እንዲሁ በሮዲንጊያ እና ሌሎች የእስልምናና ክርስትና እምነት ተከታዮች ላይ ያነጣጠሩ ጥቃቶች ይፈጸማሉ። ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል በዓለም ዙሪያ የሚገኙ መንግሥታት አነስተኛ ቁጥር ባላቸው አማኞች ላይ የሚፈጸሙ ወከባዎችን፣ ልዩነቶችንና ሌሎች የሃይማኖት ጥሰቶችን ለመከላከል ወሳኝ እርምጃ መውሰድ አለባቸው። አይሲልን በተመለከተ ዩናይትድ ስቴትስ ከ65 ሸሪኮቿ ጋር በመተባበር ውጊያውን በቀጥታ ወደ አሸባሪዎቹ በማዞር ለመርታት ተግታ እየሠራች ነው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አሁን ያ ሰዓት ደረሰለን። ቀደም ትንሽ አድማጮችን ነው ስኛ ነው ደንገር አድርገናል። አይ በኋላ ይመጣላል። ሙዚቃ እናስማለናው ድምፃዊ ነው የሚቀርበው አብዱ ኪያር ነው። በቅርቡ የወጣው አዲስ ሲዲ አዲስ ሲዲ ነው አይደለም? ልክ ነው። ግሩም ዜማዎች አሉበት። ወይ ጉዴ ይለናል በቀጣዩ ዜማው መልካም ነው። እሱን ሰምተን ደግሞ

Oh my ganga good day good day day day good day ሽሻን ዳንድያለ ልቤ ውስጥ ተደላደለ ተደላቶስ መቼቀረ ያስተክ ዘንጀመር ደስደስታው ነው ወደ ዜማው ነው እየወሰደን ያለ። እንዴት ይዘለቃል ሰው ገዳዩን ወዶ የወደዱትን ሰው ሲደሰት ማየት እያለ ነው። አብዱኪያር መርካቶ በተሰኘው አብዱኪያር የፕሮግራማችን ግዳ ሆኖ ያውቃል። ቀደም ባለ ጊዜ መርካቶ የተሰኘውን ተወዳጅ ዜማውን ባስተዋወቅበት ጊዜ እንግዳችን ነበር። አሁን ግን መልሶ እንግዳችን ሊሆን ሰዓቱ የደረሰ ይመስላል። ነው አጋጣሚው መጣ እያልከ ነበር። ምናልባት በሚቀጥለው ራዲዮ መጽሄት ሌላም የኪነ ጥበብ እንግዳ ይኖረናል። ለየት ያለ አቀራረብ ነው። ቀደም ሲል እንዳወራ ነው አንጋፋው የሳክስፎን ባለሙያ ጌታቸው መኩሪያ በጠና መታመሙን አድማጭ ገልጦናል፣ ባለፈው ሳምንት እኔም ደውዬ አግኝቼዋለሁ ጌታቸውን። አዎ በጣና ታሟል። ሁኔታውን ስለ ሕመሙ መቼ እንደጀመረው ታሪኩንም በመጠኑ እናወራለን። እሱ አንድ ሆኖ አብዱንም ደግሞ በመጠኑ እናስተዋውቅና በአካል ስቱዲዮ ደግሞ አምጥተን በዛ የሚቀጥለው ሰዓት ላይ እንቀጥላለን አለ። ልክ ነው። አዲሱ ዛሬ እንደውም ሲዲዩ በዚህ በዋሽንግተን ዲሲ አካባቢ እየተዋወቀበት ቀን ነው። ምሽቱን ዝግጅቱንም ለመከታተል እንሞክራለን። እንዳልከው እንግዲህ የሳክስፎኑን ሊቅ ጌታቸው መኩሪያን በዋና እንግዳ አድርገን አብዱም እንግዳችን ነው የምናደርገው። በቀጣይ ፕሮግራማችንም ዜማዎቹን ጠቀም አድርገን እንጫወታለን። ሰዓታችን ታዲያ ለማጠቃለያ ወሬዎች ጥቂት ደቂቃዎች አለ እያለን ይመስላል። ከአብዱ ኪያር ዜማ በመጠኑ እንስማና ወደ ማጠቃለያ ወሬዎች እንሄዳለን። ሲበዛ ጭንቀት ደሞ ደስታሽን ሳየው ባይኔ ሀሳቤ ረሳና ድካሜ እኔ አሽጣፍቶኝ ቀረ ሥቃዬ ወደድኩት ወደድኩት መምየነ ሰው መሞ ኖ ወዶ ሰው ሥቃይ ሆኖ ወዶ እንዴነው የሚኖረው እንዴነው የሚዘልቀው? ሰው ገዳይ ሆኖ ወዶ ፍቅር እንዳ ያደልሉ ታምኖ መገኘት የወደዱትን ሰው ያፈቀሩትን ሰው ሲደሰት ማየት ወይ ጎዴ አድማጮች አጠር ያለ የማጠቃለያ ዜና አለን። የሩሲያውን አውሮፕላን የጣልኩትን እኔ ነኝ በማለት እስላማዊ መንግስት ነኝ ባይ የሆነ ውጠኛ ቡድን የሰጠውን ቃል ፕሮፓጋንዳ ነው ሲሉ የግብፁ መሪ አብዱላ ፋታ ኤልሲሲ ዛሬ አስተባበሉ። ፕሬዚዳንቱ ለቢቢሲ በሰጡት ቃል በአይሲስ ምክንያት ነው አውሮፕላን የወደቀው የሚለው ፕሮፓጋንዳ የግብፅን መልካም ገጽታና የተረጋጋ ሰላም ያበላሻል እና ይህም አንዱ የአገሪቱን ሰላም የሚያናጋ ነው ብለዋል። በዚሁ መሰረት አውሮፕላኑ ውስጥ ሰለባ የሆኑ ሰዎች አስክሬን እየተፈለገ ነው። ቤተሰቦችም ሀዘናቸውን እየገለጹ መሆኑ ታውቋል። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ውስብስብ ለሆነው ሜዲትሬኒያን አቋራጭ የስደተኞች ችግር መፍትሄ ይሆናል ሲል ባለፈው ዓመት ሐምሌ ያቀረበውን እቅድ አሻሽሏል። አዲሱ እቅድ ተከታታይ ጣልቃ ገብነትን ተግባራዊ ማድረግን ጨምሮ እስከ መጪው የአውሮፓውያኑ ዓመት 2016 መጨረሻ የሚቆይ መርሃ ግብር ዘርግቷል። የአውሮፓ ህብረት የድንበር መቆጣጠሪያ መስሪያ ቤት የመጀመሪያውን የፍልሰተኞች መመዝገቢያ ማዕከል ሌስበን ደሴቶች ላይ መክፈቱ ተገለጠ። በዚህ ዓመት ከሦስት መቶ ሺህ በላይ ፍልሰተኞች ናቸው ግሪክ ደሴት መግባታቸው የተመዘገበው ብዙዎቹ የገቡት ባለፉት ስድስት ሳምንታት ሲሆን፣ በዚህም የደሴቲቱን ህዝብ ቁጥር በሶስት እጥፍ ከፍ አድርገውታል። ሞት ለአሜሪካ የሚለው መፈክር አሜሪካ ሕዝብን የሚመለከት ሳይሆን አሜሪካ የምታወጣቸውን ፖሊሲዎች የሚመለከት ነው ሲሉ የኢራኑ ከፍተኛ ሃይማኖታዊ መሪ ዛሬ በድረገጻቸው ገልጠዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከሚስ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚ ላይ ያበቃ ያስተናገድናቸዋሉ አከበደና አዲሱ አበበንም ፕሮግራሙን ያቀናበራል። ንጉሱ ታምሬ ከተተኪው የስርጭት መሐንዲስ ወይም ፕሮግራሙን ከምትመራው ጋራ እንተዋቸኋለን። በእኛ በኩል ሰላም፣ ደህና አደሩ። አሁን የትግርኛ ስርጭት ይቀጥላል። Your way